በትላንት በስቲያ ረቡዕ በአርሲ አሰላ በተካሄደው ሕዝባዊ ውይይት ላይ የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ባለፈው እሁድ በኦሮሞ አማራ ስብሰባ ወቅት የቡርቃ ዝምታ ስለተባለው መጽሐፍ ባሰሙት ንግግር ላይ ይቅርታ ሊደረግብላቸው ይገባል ተብሏል። በኦሮሚያ በተደረገው የስልጣን ሽግሽግ የወጣቶች ስራ አጥነት ላይ በስፍራው ለተገኙ ለኦሮሞ ዲሞክራቲክ ፓርቲ ባለሥልጣናት ጥያቄዎች ቀርበዋል። ከመድረኩ ተሳታፊዎች ለቀረቡ ጥያቄዎች የአዲስ አበባ ከተማ ምክትል ከንቲባ መልስ መስጠታቸውን ጠቅሳ ዘጋቢያችን ፀሐይ ዳምጠው ተጨማሪ ዝርዝር ልካለች። የአሰላ ከተማና የአካባቢው ነዋሪዎች በወቅታዊ ጉዳዮች ላይ ከመንግስት ባለስልጣናት ጋር ተወያይተዋል። በውይይቱ ላይ በተደጋጋሚ የተነሳው የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ባለፈው እሁድ በአምቦ የኦሮ አማራ ስብሰባ ላይ ያቀረቡት ጥናታዊ ጽሑፍ ሲሆን የውይይቱ ተካፋይ የሆኑት አንድ በዕድሜ ጠና ያሉ ሰው ስህተት ሰርቷል። ስህተቱን አምኖ ይቅርታ ጠይቋልና ይቅር ልንላቸው ይገባል ብሏል። ሰው ስህተት ሲሰራ ማረም አለብን ስህተቱን አውቆ ይቅርታ ከጠየቀ ደግሞ ይቅር ማለት ባህላችን ነው። የገዳ ሥርዓቱ የሚያስተማረን ይህንኑ ነው። እኛ አንድ ሽማግሌ ማስታረቅ፣ ነገሩንም ማርገብ አለብን። የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ አቶ አዲሱ አረጋን አስመልክቶ ስለ ተነሳው ጥያቄ ማብራሪያ ሰጥቷል። ጋር አዳ ሮሙረት ጋር አፋን ሮሙረት ጋር ኤኙማ ሮሙረት በኦሮሞ ማንነት በቋንቋውና በባህሉ መቀለድ ስንጀምር ቅጡን አቶ አዲሱ ይቅርታ ጠይቋል። ከተሳሳተ ይቅር በሉት። በተረፈ ለሕዝቡ ዘብ የቆመውን አመራር ባንድ የመግፋት የኦሮሞን ማንነት አይገልጽም። በውይይቱ መድረክ ላይ ሌላ የተነሳው ከምዕራብ ኦሮሚያ ወለጋ፣ ጉጂና ሌሎች ዞኖች ኮማንድ ፖስት ለምን አይነሳም የሚል ጥያቄ እንደነበረም ወጣት አብዲ ሐሰን ከአሰላ ለአሜሪካ ድምፅ ራዲዮ ተናግረዋል። ኮማንድ ፖስት ወለጋ ጉጂ ላይ ያለ ኮማንድ ፖስት ነው የተጠየቀው። ይህ ኮማንድ ፖስት እንደማንኛውም እነዚህ ያሉ ዞኖች እንደማንኛውም ኮማንድ ፖስት ተነስቶ በነፃነት መኖር አለባቸው። ይህምን ጥያቄ ነው ተነሳ ኦሮሞ ከምን ጊዜም በላይ አንድነቱን አጠናክሮ በኢኮኖሚና ፖለቲካ ክልሉን ያሳድጋል ተብሎ ስታሰብ የህዝቡን አመኔታ ያገኙት አመራሮች ወደ ፌዴራል መሰብሰብ መንግስት ላይ ያለን እምነት እየሸረሸረ ነው የሚል ትችት በመድረኩ ተነስቷል ያለው ደግሞ ወጣት ሴድ ነው። ለዚህ ጥያቄ መልስ የሰጡት የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ውማ ናቸው። በተጨማሪም የኦሮሞ ወጣቶች የዛሬው ለውጥ እንዲመጣ ስታገሉ ቢቆዩም አሁንም ስራ አጥናቸው ለመንግስት ለስራ እድል ፈጠራ ትኩረት አልሰጠም የሚል ከውይይቱ ተሳታፊዎች ተነስቷል። ሰላምና በጸጥታ በተመለከተ የኦሮሞ ህዝብ ይህንን ለውጥ ለማምጣት ሁሉም ታድሏል። በተለይ ቄሮና የኦሮሞ ህዝብ ከማንም በላይ ይህ ለውጥ እንዲመጣ መስዋዕት ሆኗል። ያ ደግሞ አሁን በተለያየ መንገድ ወደኋላ እንድመለስ አንፈልግም፣ ሰላም እንድኖር ደግሞ እድገት በተለይ በኢኮኖሚ በኩል ያለው ኦሮሚያ የሀገሪቷ እድገት በጣም የወረደ ስለሆነ ያንን ደግሞ በተግባር ስራ አጥነትንም ለመቀነስ መንግስት የራሱን ሚና መወጣት እንዳለበት እስካሁን በአፍ በወሬ ደረጃ በማብራት እንጂ በተግባር ያየነው ነገር ስለሌለ ይህንን ተግባራዊ ላይ እንዲያውሉ ነው ብዙ ሰው አሳብ ሲሰጥ የነበረው። ኢንጂነር ታከለ ኡማ ስራ አጥነትና ፖለቲካውን በኢኮኖሚ መደገፍ ላይ የክልሉ መንግስትና የከተማው አስተዳደር ትኩረት ሰጥተው ይሰራሉ ሲሉም መልሷል። ኦሮሞ የለውጡ አካል እንደመሆኑ በነጻነት መንቀሳቀስና በሰላም ወጥቶ መግባት መስራት የሚገባ ቢሆንም የወለጋ ጉጂና ሌሎች ዞኖች ውስጥ የሚገኙ ነዋሪዎች ለምን በኮማንድ ፖስት ይተዳደራሉ ተብሎ ለተጠየቀውም የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ጀኔራል ረታ በላቸው ለአሜሪካ ድምጽ ራዲዮ መልስ ሰጥተዋል። በተጨባጭ ካለ ሁኔታ የጸጥታ ኃይል በጋራ እየሰራ ነው ያለው። የጸጥታ ኃይል ስንል የኦሮሚያ ፖሊስ፣ የኦሮሚያ ሚሊሻ እና አስተዳደርና ጸጥታ እንዲሁም መከላከያ እና ፌዴራል ፖሊስ ነው። ይህም በተለይ ምዕራቡ በኩል አሁን ካለው ተጨባጭ ሁኔታ ባለፈው በቤንሻንጉል ጋር የነበረው ግጭት አሁን ወደ እርቅ ተለውጦ በአጠቃላይ በዛ ዙሪያ ላይ አሁን ሰላም ሰፍኗል። ሰላም ሰፍኗል እንበል እንጂ አሁን ሁሉም የተፈናቀለው ህብረተሰብ ወደ ቀዬው ተመልሶ መደበኛ ኑሮ ሂደቱ ሙሉ በሙሉ ጀምሯል ማለት አይቻልም። እየተመለሰ ነው ያለው በብዛት ተመልሷል። ሆኖም ግን አሁንም እዛ ጋ የጸጥታ ዋስትና ለመስጠት የጸጥታ ኃይሉ በጋራ አሁንም መስራት ይቀጥላል ማለት ነው። እንደዚሁም በጉጂም፣ በቦረናም፣ ሐረርም ምስራቅ ሐረርጌም፣ ምዕራብ ሐረርጌም በተለይ ከወሰን ጋር ተያይዞ ባለው ሁኔታ ይዘት ተካሂሉ አሁንም በርብርብና በንቃት እየሰራ ስለሆነ እነዚህ ወደ አሁኑ እየተገኘ ጉዳዮቹ ወደ ህዮ ወደ ሌላ ደረጃ ባይደርሱ የማክሸፍ ስራ እየተሰራ ነው። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ